ዩናይትድ ስቴትስ ነገረቡ በአውሮፓውያኑ የቀን አቆጣጠር ጥር ሀያ የቀጣዩን ፕሬዝዳንቷን ጆ ባይደንን በዓለ ሲመት በዋሽንግተን ዲሲ ታከናውናለች። ስነ ስርዓቱ የሚከናወነው በቅርቡ በዩናይትድ ስቴትስ ምክር ቤት ህንፃ ላይ በተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የተፈጸመው የአመፅ ጥቃት በተካሄደበት ወቅት ነው። አሜሪካውያን ከዚህም ለባሰ ነገር የተዘጋጁ ቢሆንም አንድነታቸውን ለመጠበቅ ግን ተስፋ አድርገዋል። በባይደን በዓለ ሲመት ላይ ይህ እምነት በዋናነት እንደሚንጸባረቅም ተነግሯል። የአሜሪካ ድምፁን ማይክ ኦሱሊቫን ዘገባ ና እንዲሁም የፖለቲካ ተንታኙን ፕሮፌሰር ጌታቸው መታፈሪያን በማነጋገር ደረጀ ደስታ ተከታዩን አሰናድተዋል። በአገሪቱ እጅግ አስፈላጊ ለሆነው ና በየአራት አመቱ አንዴ ለሚደረገው የወግ ስነ ስርአት እጅግ ከፍተኛ የሆነ ጥበቃ ተዘጋጅተዋል። ዋሽንግተን ከእርስ በርሱ ጦርነት ወዲህ እንዲህ አይነቱን የሰራዊት ብዛት አይታ አታውቅም። ባለፈው ሳምንት የዩናይትድ ስቴትስ ተወካዮች ምክር ቤት ተሰናባቹ ፕሬዚደንት ዶናልድ ትራምፕ እንዲከሰሱ ውሳኔ አሳልፏል። በዚህ መካከል የመጪው ፕሬዚደንት ጆ ባይደን የነገው በዓለ ሲመት የተባበረች አሜሪካን መፍጠር ዋነኛ ግቡ ማድረጉ ቀላል ይሆንለት ይሆን የሚል ጥያቄ አስነስቷል። ከፖሊስ በተጨማሪ እስከ ሀያ አምስት ሺ የሚደርሱ የብሔራዊ ዘብ ወታደሮች ለጥበቃው ተጠርተዋል። የቀድሞው የምክር ቤት ጥበቃ ፖሊስ ኃላፊ የነበሩት ቴረንስ ጌይነር ለአሜሪካ ድምፅ ሲናገሩ የጥበቃው ሁኔታ አስተማማኝ ነው ብለዋል። ከዚህ ዘመቻ የተወሰነውን ክፍል እመራ በነበረበት ወቅት ይህ ዕቅድ ለአንድ ዓመት ያክል ሲካሄድ ነበረ የጸጥታና ደህንነት አገልግሎት ሰራተኞችን እንዲሁም ከኤፍቢአይ እና ከምክር ቤቱ ፖሊሶች የተውጣጡትን ኃይሎች ለማገዝ ወደ አምስት ሺህ የሚሆኑ ሕግ አስከባሪዎች በአካባቢው ካሉ ወረዳዎች ይመጣሉ። የሚቀጥለው የዩናይትድ ስቴትስ ፕሬዚደንት በዓለ ሲመት ያለምንም ችግር እንደሚካሄድ ሙሉ እምነት አለኝ። ደህንነቱ የተጠበቀ ሲባል የኮቪድ ወረርሽኙም አካላዊ ርቀትን ይመለከታል። አብዛኛው ስነ ስርዓት የሚካሄደው በድረ ገጽ ነው። ስነ ስርዓቱም የሚያጋፍረው ቶም ሃንክስ የተባለው አዝናኝ ባለሙያ ሲሆን ድምፃውያኑ ሌዲ ጋጋና ጀኒፈር ሎፔዝም ይጫወታሉ። እንደ ወትሮው ባንዲራ ይዘው ለሚመጡ በመቶ ሺዎች ለሚቆጠሩ ሰዎች ግን ዋሽንግተን በአብዛኛው ዝግ ትሆናለች። በተለያዩ ሀምሳ የአሜሪካ ክፍለ ግዛቶች ዋና ከተሞችም ተቃውሞ ስለሚኖር ተጨማሪ ጥበቃ እንደሚኖር ተገምቷል። በቅርቡ የተሰበሰበው የህዝብ አስተያየት ድምፅ እንደሚያሳየው አንድ ሶስተኛ የሚሆኑት አሜሪካውያን በሚቀጥሉት ቀናት ውስጥ ሁከት ሊነሳ ይችላል ብለው እንደሚሰጉ ገልጸዋል። ካሮላይን የተባሉት አንዲት አሜሪካዊት ሴት ውጥረቱ የተባባሰው ለአገሪቱ ጥያቄዎች ሁሌም መልስ መስጠት በማይፈልጉ ፖለቲከኞች ነው ይላሉ። ሰዎች ብዙ ጊዜ እንወክለዋለን ከሚሉት ማህበረሰብ ጨርሰው የተነጠሉ ይመስለኛል። ስለዚህ ግንኙነቱ የተበጠሰ ይመስለኛል። አውሮፕላን ውስጥ በበረራ አስተናጋጅነት አብረው የሚሰሩት ግን ደግሞ በፖለቲካ አቋም የማይስማሙት ሁለት ሴቶች ሎራና ሊንዳ እንዲህ ይላሉ። እኚህ ሎራ ናቸው። ቀኙን የሚከተሉ ሰዎች ወደ ቀኝ ርቀው ሄደዋል። ወደ ግራ ያዘመሙትም ወደ ግራው መንገድ ርቀው የሄዱ ይመስለኛል። ሊንዳም ከሳቸው በመቀጠል እንዲህ ብለዋል፣ ከእርሷ ጋር የምስማማበት ነገር ይህ ነው፤ እንደሚመስለኝ ቀኙ በጣም ቀኝ ግራውም በጣም ግራ እየሆነ ሄዷል። ባይደን ከሚገጥሟቸው ፈተናዎች መካከል ጠባጫሪዋ ሰሜን ኮሪያ አንዷ ናት። በቅርቡ በአገሪቱ የመንግስት ቴሌቪዥን የታየው የጦር መሳሪያዎች ትዕይንታዊ ሰልፍ ይህንን ያሳያል። በአገር ውስጥ ደግሞ እየተባባሰ ያለው የኮቪድ-19 ወረርሽኝ እጅግ የበዛው ስራ አጥነትና የፖለቲካ ክፍፍሉም ይገኙበታል። የኮሌጅ ፕሮፌሰር የሆኑት አንዋር ሀቅ ስለዚህ ሲናገሩ እንዲህ ይላሉ። ከሀገር ውስጥ ፈተናዎች መካከል እየበዛ ያለው የኮቪድ ወረርሽኝ ከፍተኛ የስራ አጥነትና የፖለቲካ ክፍፍል ይገኙበታል። ብዙዎቹ አገራዊ አንድነት እንዲፈጠር ተስፋ ያደርጋሉ። የፖለቲካ ተንታኝ የሆኑት ፕሮፌሰር ጌታቸው መታፈሪያ በነገ ዕለት የሚካሄደው በዓለ ሲመት እስከዛሬ ከነበሩት በዓለ ሲመቶች በምን በምን መልኮች እንደሚለዩ እንደሚከተለው አስረድተውናል። ስጥልኝ መጀመሪያ እንኳን ለባህለ ጥምቀቱ ለእናንተና ለአድማጮቻችሁ ክርስትና ተከታዮች እንኳን ደረሳችሁ ይላለሁ። እንግዲህ የነገው በዓለ ሲመቱ ካለፉት በጣም በጣም የተለየ ነው። አንደኛ ጆ ባይደን ይህንን ስነ ስርዓት የሚያካሂዱት ከተለመደው ውጪ የቀድሞ ፕሬዚዳንት አጠገባቸው ከኋላቸው ቁጭ ብለው እንኳን መጣህ ብለው እንደዚሁም ደግሞ ወደ ዋይት ሀውስ ጋብዟቸው ሲገቡ እንኳን ደህና መጡ ብለው መቀበል ያ ዘያ የነበረ ሁኔታ አሁን ያልነበረ ነው። ይህ አዲስ ነገር ነው። ሁለተኛ፣ ትልቁ ነገር ጆ ባይደንን ሲመት ከሌላው የተለየ የሚያደርገው አሜሪካ በጣም የተከፋፈለች ሀገር መሆኗን ነው የሚያሳየው። እና ትራምፕ አገሪቷን ከፋፍለው እኛ እና እነሱ በማለት የተከፋፈለች ሀገር ነው ፕሬዝዳንት ጆ ባይደን ከነገ በኋላ የሚቀበሏት ሀገር። ይህንን ደግሞ ሁኔታ ቁልጭ አድርጎ የሚያሳየው በነገው በበዓለ ሲመቱ ላይ ለመጀመሪያ ጊዜ ወጣት ልጅ የሀያ ሁለት ዓመት ልጅ አማንዳ ጎርማን የምትባል የሎስ አንጀለስ ልጅ ግጥም ታሰማለች። ይሄኛውም አሜሪካ ኢዝ ሜሲ አሜሪካ የተጨመላለቀች አገር ነች ብላ ስለ ዴሞክራሲ ውድቀቱ እንዴት አድርጓ አገሪቷ እንደተበላሸች የምታሳይ ቁልጭ አድርጎ ስዕላዊ ገለጻ የሚያደርግ ታሰማለች ተብሎ ይጠበቃል እና በአጠቃላይ አገሪቷ በጣም የቆሰለች የደማች አገር ነው ጆ ባይደን የሚወርሷት። ይህ እንግዲህ ልዩ በጣም ልዩ ልዩ የሚያደርጋት ነው። ሁለተኛ ደግሞ አገሪቷ በበሽታ በዚህ በኮቪድ አስራ ዘጠኝ ህዝቡ ያለቀበት ያለፈው ፕሬዚዳንት ችላያ ያለበት እና ይሄ በሽታ አይደለም ደጎንፋን ይሄዳል ብሎ ሲያላግጥ የነበረ፣ ያንን የተቀበሉ ይሆናሉ። እዳውን የተቀበሉ ውዝፉን የተቀበሉ ይሆናሉ። ሌላው ደግሞ በመጨረሻ ኢኮኖሚው ደግሞ በጣም ተዳክሟል። ብዙ ሰዎች ጾም አዳሪ ሆነዋል፣ መንገድ አዳሪ ሆነዋል። በተለይ ደግሞ ጥቁሮች የተጎዱበት ሁኔታ ነው ያለው። ከሁሉ ከሁሉ ደግሞ ይህንን ባለሲመት ልዩ የሚያደርገው ከአገር ወጣ ብሎ ደግሞ በዓለም ሀገር የአሜሪካ ታላቅ ሀገር የምትታዩ ሀገር ወጥቃ በሁሉም ሀገር ወጥቃ የተመልሳ መንሰራራቷ ሁሉ በጣም አጠያያቂ ላይ በሆነ ሁኔታ ላይ ነው የምትገኘው እና ይህን የተጨመላለቀ ልጅቷ እንደምትለው አሜሪካ ሕዝብ ሜሲ እንደምትለው የተጨመላለቀ ሀገር ነው የወረሱት። ይሄ እንግዲህ ልዩ በጣም ልዩ ልዩ ያደርገዋል ብዬ አስባለሁ። ለዚህ እየበቃችሁ አሜሪካ በምን ምክንያት ነው ብለው ነው የሚያስቡት? ምንድን ነው መሰረታዊ ምክንያቱ ለዚህ ችግር? መቼም የተጠራቀመ ጉዳይ ነው ወይስ በአንድ ጊዜ የተፈጠረ አጋጣሚ ነው? ሁለት አይነቶች አሉ። አንደኛ ከታሪክ ጀምሮ በተለይ እነ ወገኛ የሆኑ ነጮች አክራሪዎች፣ በብዛትም ያልተማሩ ጥላቻ አለባቸው የዘረኝነት ጠላ እንትን አላቸው የጥቁር ሕዝብ ቁጥሩ መብዛቱ፣ የውጭ አገር ሰዎች መብዛታቸው በየአቅጣጫው ደግሞ ብቅ ብቅ ብለው በሐኪሙም በምኑም በምኑ ታዋቂ የሆኑ ሲሄዱ ይህ ካለማወቅ ካለማወቅ የተነሳ ጥላቻቸው እየገነፈለ እየገነፈለ የመጣና በዚህ ደግሞ በአለማዊነት ግሎባላይዜሽን ምክንያት አገሪቷ እንደወደቀችና አሜሪካ ፈርስት እኛ ብቻ ነን የእግዚአብሔር ሰዎች ምሩቅ ሀገር ተብለን የምንገመት ወደቅን ብለው የሚያስቡ ከድሮ ጀምሮ የነበሩ ናቸው። አሁን ግን እየተጋጋለ መጣ። በዛ ላይ ደግሞ ይህን ክብሪት ደግሞ የጫረበት ዶናልድ ትራምፕ አሜሪካ ፈርስት አሜሪካ ብቻ ነው። በዓለም ላይ ይሄ የማይባልም ነገር ነው። ያ ዘረኝነቱን አባባሰው እና ጥያቄ ለመለስ አንደኛ የቆየ ታሪክ ርዝርዛዥ አለ። ተዳፈን እንጂ አልጠፋም ዘረኝነት። ይሄ ሰውዬ ደግሞ ትራምፕ መጥቶ ያንን ቆሰቆሰው አጋጋለው እና በዚህ ምክንያት አሜሪካ ለሁለት ተከፈለች። በቀደም ለት ለምሳሌ ዛሬ ሁለት ሳምንት ካፒቶል ሂል ላይ የተደረገው ረብሻ ከራሳቸው ከወታደሮቹ ከጦር ኃይሎቹ ውስጥ ተደብቀው እዛ ሲያሴሩ የነበሩ እና ይህ ሁሉ እንግዲህ የቆየ የቆየ ስርዓቱ ውስጥ ተሰብስቦ የገቡ ዘረኞች፣ ጥላቻ ያላቸው እኛ ብቻ ነን የእግዚአብሔር ምሩጥ ሰዎች ደስቲንድ ኔሽን ብለው ራሳቸው የሚያምኑ እነዚህ እነዚህ ሰዎች ናቸው እንግዲህ ነገሩን ያባባሱት። እንግዲህ በሁለት በኩል ለመግለጽ አንደኛ የቆየ ተዳፈነ እሳት ነበረ። አሁን ትራምፕ መጥቶ አባባሰው ይሄንን ዘረኝነትና አገሪቷን በሁለት ከፋፍሎ እንድትጨመላለቅ ልይቷ እንደምትለው አሜሪካ ኢዝ ሜሲ እንድትጨመላለቅ ያደረገው ይሄ ሁኔታ መስሎ ይታየኛል። ከፕሮፌሰር ጌታቸው መታፈሪያ ጋር ያደረግነውን ውይይት በሌላ ፕሮግራም ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ